በትንቢተ ሕዝቅኤል ምዕራፍ አርባ አምስት ርስትም አድርጋችሁ ምድርን በዕጣ በምትከፋፈሉበት ጊዜ ከምድር የተቀደሰውን የዕጣ ክፍል መባ አድርጋችሁ ወደ እግዚአብሔር ታቀርባላችሁ። ርዝመቱ ሀያ አምስት ሺህ ክንድ ወርዱም ሀያ ሺህ ክንድ ይሆናል። በዳርቻ ሁሉ ዙሪያውን የተቀደሰ ይሆናል። ከእርሱም ርዝመቱ አምስት መቶ ወርዱም አምስት መቶ ክንድ አራት ማዕዘን የሆነ ቦታ ለመቅደሱ ይሆናል። በዙሪያውም ባዶ ስፍራ የሚሆን አምሳ ክንድ ይሆናል። በዚያው ልክ ደግሞ ርዝመቱ ሀያ አምስት ሺህ ክንድ ወርዱም አሥር ሺህ ክንድ የሆነ ስፍራ ትለካለህ። በእርሱም ውስጥ ቅድስተ ቅዱሳን የሆነ መቅደስ ይሆናል። ከምድርም የተቀደሰ ዕጣ ክፍል ይሆናል። እግዚአብሔርን ያገለግሉ ዘንድ ለሚቀርቡ ለመቅደሱ አገልጋዮች ለካህናቱ ይሆናል። ለቤቶቻቸውም የሚሆን ስፍራ ለመቅደስም የሚሆን የተቀደሰ ስፍራ ይሆናል። ርዝመቱ ሀያ አምስት ሺህ ወርዱም ዐሥር ሺህ የሆነ እፍራ ለቤቱ አገልጋዮች ለሌዋውያን ይሆናል። ለሚቀመጡባቸውም ከተሞች ለራሳቸውም የርስት ይዞታ ይሆናል። ለከተማይቱም ይዞታ በተቀደሰው የዕጣ ክፍል መባ አጠገብ ወርዱ አምስት ሺህ ርዝመቱም ሃያ አምስት ሺህ የሆነውን ስፍራ ታደርጋላችሁ። እርሱም ለእስራኤል ቤት ሁሉ ይሆናል። ለአለቃውም የሆነ የዕጣ ክፍል በተቀደሰው መባና በከተማይቱ ይዞታ አጠገብ በዚህና በዚያ ይሆናል። በተቀደሰው መባና በከተማይቱ ይዞታ ፊት በምዕራብ በኩል ወደ ምዕራብ በምሥራቅም በኩል ወደ ምሥራቅ ይሆናል። ርዝመቱም እንደ አንድ ነገድ ዕጣ ክፍል ሆኖ ከምድሩ ከምዕራቡ ዳርቻ ጀምሮ እስከ ምሥራቁ ዳርቻ ድረስ ይሆናል። ይህም በእስራኤል ዘንድ ይዞታ ይሆንለታል። አለቆቼም ለእስራኤል ቤት ምድሪቱን እንደ ነገዳቸው መጠን ይሰጡአቸዋል እንጂ ሕዝቤን ከእንግዲህ ወዲህ አያስጨንቋቸውም። ጌታ እግዚአብሔር እንዲህ ይላል፣ የእስራኤል አለቆች ሆይ ይብቃችሁ፣ ግፍንና ብዝበዛን አስወግዱ፣ ፍርድንና ጽድቅንም አድርጉ፣ ቅሚያችሁንም ከሕዝቤ ላይ አርቁ፣ ይላል ጌታ እግዚአብሔር። እውነተኛ ሚዛን፣ እውነተኛም የኢፍ መስፈሪያ፣ እውነተኛም የባዶስ መስፈሪያ ይሆንላችሁ። የኢፍና የባዶስ መስፈሪያ አንድ ይሁን። የባዶስ መስፈሪያ የቂሮስ መስፈሪያ አስረኛ ክፍል የኢፍ መስፈሪያውም የቆሮስ መስፈሪያ አስረኛ ክፍል ይሁን። መስፈሪያው እንደ ቆሮስ መስፈሪያ ይሁን። ሰቅሉም ሀያ አቦሊ ይሁን። ሀያ ሰቅል፣ ሀያ አምስት ሰቅል፣ አሥራ አምስት ሰቅል ምናን ይሁንላችሁ። የምታቀርቡት መባ ይህ ነው። ከአንድ ቆሮስ መስፈሪያ ስንዴ የኢፍ መስፈሪያ ስድስተኛ ክፍል ከአንድም ቆሮስ መስፈሪያ ገብስ የኢፍ መስፈሪያ ስድስተኛ ክፍል ትሰጣላችሁ። የዘይቱም ደንብ ከእያንዳንዱ የቆሮስ መስፈሪያ የባዶስን ዐሥረኛ ክፍል ትሰጣላችሁ። ዐሥር የባዶስ መስፈሪያ አንድ የቆሮስ መስፈሪያ ነውና፣ ውሃም ካለበት ከእስራኤል መሰማሪያ ከመንጋው ከሁለቱ መቶ አንዱን የበግ ጠቦት ትሰጣላችሁ። ይህ ያስተሰርይላችሁ ዘንድ ለእህል ቁርባንና ለሚቃጠል መሥዋዕት ለደኅንነትም መሥዋዕት ይሆናል፣ ይላል ጌታ እግዚአብሔር። የአገሩም ሕዝብ ሁሉ ይህን መባ ለእስራኤል ዐለቃ ይሰጣሉ። በየበዓላቱም በየመባቻውም በየሰንበታቱም በእስራኤልም ቤት ዓመት በዓል ሁሉ የሚቃጠለውን መሥዋዕትና የእህሉን ቁርባን የመጠጡንም ቁርባን በዐለቃው ላይ ይሆናል። እርሱ ለእስራኤል ቤት ያስተሰርይ ዘንድ የኀጢአቱን መሥዋዕትና የእህሉን ቁርባን የሚቃጠለውን መሥዋዕትና የደኅንነቱን መሥዋዕት ያቀርባል። ጌታ እግዚአብሔር እንዲህ ይላል። በመጀመሪያው ወር ከወሩም በመጀመሪያው ቀን ነውር የሌለበትን ወይፈን ውሰድ፣ መቅደሱንም አንጻ። ካህኑም ከኀጢአቱ መሥዋዕት ደም ወስዶ በመቅደሱ መቃኖችና በመሠዊያው እርከን በአራቱ ማዕዘን በውስጠኛውም አደባባይ በበሩ መቃኖች ላይ ይርጨው። ከወሩም በሰባተኛው ቀን እንዲሁ አድርግ። ይኸውም ስለ ሳተውና ስላላወቀው ሁሉ ነው። እንዲሁም ስለ ቤቱ አስተሰርዩ። በመጀመሪያ ወር ከወሩም በዐሥራ አራተኛው ቀን የፋሲካን በዓል ታደርጋላችሁ። እስከ ሰባት ቀንም ድረስ ቂጣ እንጀራ ትበላላችሁ። ከዚያም ቀን አለቃው ለራሱና ለአገሩ ሕዝብ ሁሉ የኀጢአት መሥዋዕት የሚሆነውን ወይፈን ያቀርብ። በበዓሉም በሰባቱ ቀኖች የሚቃጠለውን መሥዋዕት ለእግዚአብሔር ያቅርብ። ሰባቱን ቀኖች በየዕለቱ ነውር የሌለባቸውን ሰባት ወይፈንና ሰባት አውራ በጎች ያቅርብ። ለኀጢአትም መሥዋዕት በየዕለቱ አንድ አውራ ፍየል ያቅርብ። ለአንድም ወይፈን አንድ የኢፍ መስፈሪያ፣ ለአንድም አውራ በግ አንድ የኢፍ መስፈሪያ፣ ለአንድም የኢፍ መስፈሪያ አንድ የኢን መስፈሪያ ዘይት ለእህል ቁርባን ያቅርብ። በሰባተኛውም ወር ከወሩም በዐሥራ አምስተኛው ቀን በበዓሉ ሰባት ቀኖች የኀጢአቱን መሥዋዕት የሚቃጠለውንም መሥዋዕት የእህሉንም ቁርባን ከዘይቱ ጋር እንዲሁ ያቅርብ።